አቃቤ ሕግ ያቀረበውን ይግባኝ ብቻ መሰረት በማድረግ የበታች ፍርድ ቤት በቀድሞ የአንድነት ፓርቲ አመራር አባል በእነ አቶ ሀብታሙ አያሌው ጉዳይ ላይ የሰጠውን ብይን ጠቅላይ ፍርድ ቤቱ ማገዱ መሰረታዊ የሕግ ስህተት አለበት ሲል ሰበር ሰሚው ችሎት በአብላጫ ድምፅ ፈረደ። በሌላ በኩል ደግሞ የጠቅላላ ፍርድ ቤቱ ይግባኝ ሰሚ ችሎት በአቃቤ ሕግና በእነ አቶ ሀብታሙ አያሌው መካከል ባለው ክርክር ላይ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት በነዘር ዓለም ወርቅአገኘሁ የክስ መዝገብ አቃቢ ህግ በሽብር ወንጀል ከአንድ ዓመት በፊት ክስ ከመሠረተባቸው አስር ተከሳሾች መካከል የቀድሞው የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ ተሰናብተዋል ሲል ወሰነ። በተለይ ደግሞ አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በእለቱ ከእስር እንዲፈቱ ሲል ትዕዛዝ ሰጥቶ ነበረ። ይሁንና አቃቤ ህግ ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው አቤቱታ ብቻ የስር ፍርድ ቤቱ ትዕዛዝ ታግዶ ቆይቷል። ተከሳሾቹም በተለይ አቶ ሀብታሙ አያሌው በጠበቃቸው አቶ አማሀ መኮንን አማካይነት እግዱ ሕገ ወጥ ነው በማለት ላለፉት ሶስት ወራት በሰበር ሰሚ ችሎት ሲከራከሩ ቆይተዋል። ሰበር ሰሚ ችሎት በሰጠው ፍርድ እግዱ በእርግጥም መሠረታዊ የሕግ ስህተት አለበት ሲል ወስኗል። አቶ አማሀ መኮንንን እንዳብራሩልኝ ጠይቄያቸው ነበረ። የፍትህ ስርዓቱን ከማስጠበቅ አንጻር ፍርድ ቤቱ ዛሬ ያለው እንግዲህ የወንጀለኛ መቅጫ ስነስርዓት ህግ ቁጥር 188 ንዑስ አንቀጽ አምስት ተከሳሽ በስር ፍርድ ቤት ጥፋተኛ ተብሎ ይግባኝ ሲል ይግባኙ ከመመርመሩ በፊት የማይመለስ ጉዳት እንዳይደርስበት ለማከላከል የወጣ እንጂ ተከሳሽ ነፃ በተባለበት ውሳኔ ላይ አቃቤ ህግ ይግባኝ ሲል ይሄ ነፃ የተባለበት ውሳኔ ለማሳገድ አግባብነት ያለው አንቀጽ የህግ ድንጋጌ አይደለም። በመሆኑም ጠቅላይ ፍርድ ቤቱ ይህንን የህግ ድንጋጌ ጠቅሶ የስር ፍርድ ቤቱን ውሳኔ ማገዱ ስህተት ነው፣ መሰረታዊ የህግ ስህተት አለበት፣ ተሽሯል ነው ያለው። የዛሬው የሰበር ሰሚው ፍርድ ቤት ውሳኔ ያለው አንድምታና ለፍትህ ስርዓቱ የሚሰጠው ትርጉም ምን እንደሚመስልም አቶ አማሃ ተጨማሪ መብራሪያ ሰጥተውኛል። ይሄ በጣም በጣም ከዚህ በኋላ ምናልባት አቃቢ ሄግ ፍትህን ከማስፈን አንጻር ሳይሆን የተለያዩ ጉዳዮችን ብቻ መነሻ በማድረግ ያልተገቡ እርምጃዎች እንዳይወስድ ትልቅ ማስጠንቀቂያ ነው። በዘላቂነትም ከዚህ በኋላ አቃቢ ሄግ ተከሳሾች ነጻ በተባሉበት ጉዳይ ይግባኝ ማቅረብ መብቱ እንደተጠበቀ ቢሆንም ግን ፍርድ ይታገድልኝ ብሎ መጠየቅ እንደማይችልና ይግባኝ ሰሚ ፍርድ ቤቶችም ተከሳሾች ነጻ የተባሉበትን የእስር ፍርድ ቤት ውሳኔ ማገድ ስልጣን እንደሌላቸው በግልጽ የተወሰነበትና ና እንደ ሕግም የሚቆጠር ትልቅ ፕሬዚደንት የተወሰደበት ስለሆነ በጣም ትልቅ ተሞክሮና ሊከበር የሚገባው ውሳኔ ነው። አቶ አምሀ ጨምረውም ፍርድ ቤቱ የሕግ አተረጓጎሙን ያስተካከለው ቢሆንም በአሁኑ ወቅት በእስር ላይ የሚገኙትን ሰዎች ጉዳይ የተመለከተው ግን በተለየ መንገድ ነው ይላሉ። ክርክሩ መቀጥል አለበት ወይስ መለቀቅ አለበት የሚለውን ፍርድ ቤቱ የያየው የተከሰሰው በጸረ ሽብር አዋጅ ነው እና ጉዳዩም ጉዳዩን በያዘው ይግባኝ ሰሚ ችሎት ያስቀርባል ተብሎ እየተመረመረ ነው ያለው። ስለዚህ ክርክሩ በይግባኝ የተያዘው ክርክር ተከሳሹ ወይም አቶ ሀብታሙ አያሌው በውጭ ሆኖ ይቀጥል ወይስ በእስር ሆኖ ይቀጥል የሚለውን ራሱ ጉዳዩን የያዘው ፍርድ ቤት ነው መወሰን ያለበት እና ወደዛ መልሰነዋል ብሏል። በሌላ በኩል ደግሞ በዛሬ ዕለት እና አቶ ሀብታሙ አያሌው እና አቃቢ ሕግ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሜን ችሎት የተገኙ ሲሆን አቃቢ ሕግ አሟልቶ እንዲያቀርብ ከተሰጠው ትዕዛዝ አንዱን ብቻ መፈጸሙ ታውቋል። ፍርድ ቤቱ እንዲቀርብለት ካዘዛቸው ማስረጃዎች መካከል በአቶ አብርሃም ሰለሞን ላይ ከመሰከሩት ሶስት ሰዎች መካከል የሦስተኛው ምስክር ቃል እንዲቀርብ የነበረ ሲሆን ይህ መሟላቱን ፍርድ ቤቱ አሳውቋል ይሁንና በብሔራዊ መረጃና ደህንነት በሌሎች ተከሳሾች ላይ የቀረቡ ማስረጃዎች ናቸው የተባሉት የድምፅ ወይንም የሰነድ ማስረጃዎች ፍርድ ቤቱ እንዳልደረሱት አሳውቆ ለመጨረሻ ጊዜ በጉዳዩ ላይ ውሳኔ ለመስጠት ለየካቲት አንድ ቀን 2008 ዓ ም ቀጠሮ ቆርጧል ከዚህ በኋላ ግን የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ ለፍርድ ቤቱ አቤቱታቸውን በቃል አቅርበዋል። ለፍርድ ቤቱ እንደተናገሩት ከሆነ በማረሚያ ቤት ውስጥ ከእርሳቸው ጋር ምንም አይነት ግንኙነት የሌላቸው ታራሚዎች የደህንነት ሰራተኞች ናቸው ብለው ከሚጠረጥሯቸው ሰዎች ጋር በተፈጠረ ግጭት ምክንያት እሳቸውም ጭምር ከነበሩበት ክፍል ተወስደው በጨለማ ክፍል እየተሰቃዩ እንደሚገኙና ለሰው ልጅ ክብር በማይመጥን አያያዝ ተይዘው እንዳሉ ለፍርድ ቤቱ ተናግረዋል። ከቤተሰባቸውም ጋር እንደማይገናኙ አመልክተዋል። ፍርድ ቤቱም ቃላቸውን መዝግቦ አቤቱታቸውን በጽሑፍ እንዲያቀርቡ አዞ በዚያም ውሳኔ እንደሚሰጣቸው አስታውቋቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ